ፕሬዚዳንት ፍራንሷ ሆሎንድ ናይጄሪያ በቦኮ ሀራም ላይ የምትወስደውን የማጥቃት እርምጃ ፈረንሳይ ከናይጄሪያ ጎን በመቆም ድጋፍ የምትሰጥ መሆኑን በመግለጽ ከዚህ በፊት የነበራትንም ድጋፍ አጠናክራ እንደምትገልጽ ፕሬዚዳንቱ ገልጸዋል። ፈረንሳይ ሽብርተኛውን ቦኮ ሀራምን ናይጄሪያ በመዋጋት ለምታደርገው እርምጃ በሙሉ ድጋፏ ትተባበራል። ለናይጄሪያ ውስጥም ሆነ በክልሉ በሚገኙ ሀገራት ይህ የተለየ እምነትና ሽብርተኝነትን የሚያራምደውን ቡድን በመዋጋት በሚያደርጉት እርምጃ ሁሉ አንድነታችንን መግለጽ እንፈልጋለን። ፕሬዚዳንቱ ከዚሁ ጋር አያይዘውም ቦኮ ሃራምን መዋጋት አይሰስን መዋጋት ማለት ነው። እናም አንድን ሽብርተኝነት በአንድ ቦታ ብቻ የምንዋጋው አይደለም። ሁለቱም የሚያራምዱት ተመሳሳይ ሽብርተኝነትን ነው። ተመሳሳይ የሞት ርዕዮተ ዓለምን ነው የሚያራምዱት። ባለፈው ግንቦት የተመረጡት አዲሱ የናይጄሪያው ፕሬዚዳንት ሞሐመዱ ባህሪ የመጀመሪያው በሆነው የፈረንሳይ ጉብኝታቸው እልህ አስጨራሽ ትግል ላሉት መንግስታቸው ከቦኮ ሀራም ጋር በሚያደርገው ትግል ፈረንሳይ እያደረገች ያለውን ድጋፍ በማመስገን ናይጄሪያ በእርሻ፣ በኢንቨስትመንት፣ በማዕድን ማውጣትና በመሰረተ ልማት አውታር ዝርጋታዎች ከፈረንሳይ ጋር በመተባበር መስራት እንደሚፈልጉ ፕሬዚዳንቱ የገለጹ ሲሆን ከዚሁ ጋር አክለውም በተለይም በጊኒ ገልፍ በሚገኙ ሀገራት ከቅርብ ጊዜ ወዲህ ነዳጅ በጫኑ መርከ ቦች ላይ እየተባባሰ የመጣውን የባህር ወንብድና በመከላከሉ ረገድ ለሚወሰደው እርምጃ ፈረንሳይም ሆነች የቡድን ሰባት ሀገራት ድጋፋቸውን እንዲያደርጉ ፕሬዝዳንቱ በዚህ ወቅት አሳስበዋል። ቦኮ ሀራምን በመዋጋት ረገድ የቻድ ቀጠና ኮሚሽን ከተቋቋመና ስምምነት ላይ ከተደረሰ ወዲህ ሀገራቱ ማለትም ካሜሮን፣ ቻድ፣ ቤኒን እና ናይጄሪያ ባለፈው ዓመት ነበር በፈረንሳይ መሪነት በጋራ ትልቅ ውሳኔ ላይ መድረስ የተቻለው። ሀገራቱም ወታደሮችን በማዋጣትና በቁሳቁስ ጭምር እየተባበሩ ነው የሚገኙት። የናይጄሪያው ፕሬዚዳንት በፈረንሳይ በሚያደርጉት የሶስት ቀናት ቆይታ በተለያዩ የጸጥታና የኢንቨስትመንት ጉዳዮች ከፈረንሳይ መንግስት ጋር ስምምነት የሚፈርሙ መሆኑን የገለጹልኝ የፕሬዝዳንቱ ልዩ የሚዲያ አማካሪና ረዳት ጋርባሼሁ፣ በተለይም በሀገሪቱ እየተባባሰ የመጣውን የስደተኞች ጉዳይ ፕሬዚዳንቱ በፈረንሳይ ቆይታቸው የሚነጋገሩበት ጉዳይ መሆኑንም ጠቅሰውልኛል። ለዶችቤሌ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩረነኝ ከፈረንሳይ ፓሪስ።